በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ትውፊት፣ ቀኖና፣ ዶግማቸውን ጠብቀው እምነታቸውንና በዓላቸውን እንዳገራቸው ወግን ለማክበር ይጥራሉ። የገና በዓልን እንዴት እንደሚያከብሩ የጠየቅኳቸው አቶ ብርሃኑ እጅጉ የቀድሞ የኢትዮጵያ ሬዲዮ ቴክኒሻን ናቸው። ቅዳሜ ማታ ሂደን ቤተ ክርስቲያን በመስገድ ጸሎት በማድረግ ዳሴ አስቀድሰን ከጨረስን በኋላ እዛው ቤተ ክርስቲያን ውስጥ የሚዘጋጁ ምግቦች አሉ። እዛው ከአባቶቻችን እና ከቤተሰቦቻችን ጋራ እንፈስግና ከዛ ተመልሰው ወደ ቤታችን እንመጣለን። ከቤታችን ስንመጣ ሁሉ ነገር በአገራችን ባህል አዘጋጅተን እርስ በርስ እየተጠራራን በዓሉን በፍሳ በደስታ እናሳልፋለን። በዚህ አገር እንደኛ አገር በግ ገዝቶ ቤት ማረድ አይቻልም። ግን በየገጠሩ ሄደን በግ ገዝተን እናርድና ስጋውን ይዘን እንመጣለን። ያው በባህላችን መሰረት መብላት መጠጣትና የጌታን ልደት በደስታና ፍቅር በማክበር እናሳልፈው። በአሜሪካ ሀገር ቀሲስ ፍቅረ ዮሐንስ ክፍሌም የሚከተለውን አስተያየት ሰጥተውኛል። ባህላዊ ትውፊቱ ያው በጣም ደስ የሚል ነው። ከቤተ ክርስቲያን መልስ ያው ቤተሰብ ሁላችን አንድ ላይ ይፈስጋለን። ከዛ በኋላ ጠዋት ግን ቡናው ተፈልቶ ሁሉ ነገር ሆኖ ጎረቤት እዚህ ያለውበት አፓርታማ አንድ ሶስት አበሾች አሉ። ከነሱ ጋር ሆነ ጠዋት እኛ ቤት ከሆነ ንሳሳት ሌላ ዋጋ እራት ራት ሌላ ዋጋ አድርገን በቆንጆ በዓላችንን እናከብራለን ማለት ነው። ቤተ ክርስቲያን ያቶስ በተለይ እዚህ በምንኖርበት አካባቢ ብዙውን ጊዜ ገንዘብ አሰባስበው ወደ ሀገር ቤት የመላክ ሁኔታ አለ። በሀገር ችግርም የመድረስ ሁኔታ አለ። በቤተ ክርስቲያኑ አካባቢ ያለው እንቅስቃሴ ምን ይመስላል? እንደው እኔ በማገለግልበት በደብረ ሰላም ቅድስት ማርያም ቤተ ክርስቲያን በእውነቱ ይሄ ነገር ከድሮም ከጥንትም ጀምሮ እኛም ከመምጣታችን በፊት የሚደረግ ነገር ነው። ለአብይ ጾም፣ ለገና፣ እንዲሁም ደግሞ ለፍልሰት ገንዘብ እየተሰበሰበ ለነዳይ ኢትዮጵያ ላሉት ጾም አዳሪዎች ለእነሱ ምግቡን፣ ልብስም፣ መጠለያም አንዳንድ ነገሮችን የሚያደርጋሉ። በጣም ጥሩ ዝግጅት ነው ዘንድሮ የሚያደረጉት። በዓሉ ለእኛ ላለን ብቻ ሳይሆን እዛም ለተቸገሩት ሁሉ ነው የምናስበው እና በጣም ጥሩ እየተሰበሰበና ጥሩ እየተላከን ያለው። ርዕሰ ደብረ አብርሃም ሀብተ ስላሴ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ናቸው። እሳቸውም የሚከተለውን ለዶች እንደተባለ ገልጸዋል። በዓለ ልደት እግዚአብሔር ራሱን ለእኛ የሰጠበት ጊዜ ስለሆነ እኛም ደግሞ በአጸፋው ከኛ ላነሱ ለተቸገሩ እንደኛ ላልታደሉ ሰዎች መስጠት አስፈላጊ ነው ብለን ስለምናምን በዚህ ምክንያት ቤተ ክርስቲያኗ ባጀት መድባ ማለት ነው ቋሚ የሆነና ተከታታይ የሆነ የማያቋርጥ እርዳታ ታደርጋለች። ደግሞ ኢትዮጵያ ብቻ ሳይሆን እዚህም አካባቢ እኮ የሚገርም በህብረተሰባችን ውስጥ ብዙ የተቸገሩ ሰዎች አሉ። ለምሳሌ ብዙ ሰዎች አእምሯቸውንም የሚታመሙ ኢትዮጵያውያን ቤተክርስቲያናችን አካባቢ አንዳንድ ጊዜ ይታያሉ። እነሱንም ደግሞ ለማሳከምም ሆነ ወይም ሌላ ከኛ የበለጠ ሊረዷቸው ወደሚችሉበት ቦታ መውሰድ፣ አንዳንዶቹንም ደግሞ ኢትዮጵያ ለመላክ ቤተክርስቲያናችን ብዙ ጥረት ስታደርግ ቆይታለች። እንደው በአንዳንድ ቦታዎች እንደሚደረገው ለድሆች ራካቸው አዋጡ ብሎ ያችን ሳንቲም መላክ ብቻ ሳይሆን በበጎ አድራጎት ባጀት ነው የምንንቀሳቀሰው ለማለት ነው ርዕሰ ደብር አብርሃም ሀብተ ስላሴ በመጨረሻም የሚከተለውን ብለዋል እንግዲህ ይህንን በዓል በታላቅ ድምቀት በምናከብርበት ጊዜ ማሰብ ያለብን ፍቅርና ህብረት መስማማት መግባባት መነጋገር መወያየት መመካከር እንዲህ እንዲህ ያለውን ነገር ደግሞ እንድናዳብር እና አሁን መለያየት እየበዛ ሄዷል ያንን እግዚአብሔር እንዲያጠፋልን ደግሞ በጸሎት መለመን እንደሚያስፈልገን ማሳሰብ እወዳለሁ። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ